ጤና ቪኦኤ ከአሜሪካ ድምፅ ይቀጥላል። አብራችሁን ስለሆናችሁም እናመሰግናለን። በአሁኑ ወቅት የመረጃ ደህንነት ጉዳይ አሳሳቢ ደረጃ ላይ ደርሰዋል። በዓለም ዙሪያም ሀገራት፣ ተቋማትና ግለሰቦች በየደረጃው የዲጂታል መረጃ ደህንነታቸውን ለመጠበቅ የተለያዩ ጥረቶችን ያደርጋሉ። በኢትዮጵያም ጋዜጠኞች፣ የፖለቲካ ፓርቲ አባላት እንዲሁም የሰብአዊ መብት ታጋዮች በተለያዩ ወቅቶች የማህበራዊ ገጾቻቸው እየተጠለፉ ገንዘብ የሚጠየቁበትና ሌሎች ምስሎችና መረጃዎች የሚወጡበት አጋጣሚ እየጨመረ ነው። በመብቶችና ዲሞክራሲ እድገት መርሃ ግብር ዳይሬክተርና የዲጂታል ደህንነት አሰልጣኝ የሆነው አጥናፍ ብርሃኔ ከወራት በፊት በአማርኛ በኦሮምኛና በእንግሊዝኛ የተዘጋጀና በድረገጽ ላይ የሚሰራጭ የዲጂታል ደህንነት መመሪያን አዘጋጅተዋል። ከዚህ ጉዳይ ጋር ተያይዞም ኤደን ገረመው አጥናፍ ብርሃኔን ተቋማትና ግለሰቦች ዲጂታል ደህንነታቸውን ለማስጠበቅ ሊወስዷቸው ስለሚገቡ ጥንቃቄዎች አነጋግረዋለች። በዚህ ባለንበት ዘመናዊ ዓለም ውስጥ ሰዎች ስራቸውን፣ ትምህርታቸውን፣ የጓደኝነትና የቤተሰብ ቁርኝታቸውን ሳይቀር ምናባዊ በሆነው የድረገጽ የመረጃ ቋት ላይ ማስቀመጣቸው የተለመደ ነገር ሆኗል። ይሁንና ድረገጾች ላይ ማንነትና መረጃዎች በተደጋጋሚ ይሰረቃሉ። በተለይም ደግሞ ጋዜጠኞችና የሰብአዊ መብት ታጋዮች እንዲሁም ተጽዕኖ ፈጣሪ ሰዎች ለእንደዚህ አይነት የድረገጽ ላይ ሌብነት የተጋለጡ ናቸው። የዲጂታል ባለሙያው አጥናፍ ብርሃኔ በ2012 የካቲት ወር ላይ በአማርኛ በኦሮምኛና በእንግሊዝኛ ያዘጋጀው ጋዜጠኞችና የሰብአዊ መብት ታጋዮች ራሳቸውን ከዲጂታል ጥቃት እንዲከላከሉ የሚያግዘውን መምሪያ አስፈላጊነት እንዲህ ይገልጻል። ሴኪሪቲ መምሪያው የተዘጋጀው ጋዜጠኞችን እና የሰብአዊ መብት ተሟጋቾችን የዲጂታል ደህንነታቸውን እንዲጠብቁ የሚያደርግ መመሪያ ነው ማለት ነው። ምንድን ነው የተለያዩ ሶፍትዌሮችን ወይም ደግሞ ከዲጂታል ደህንነት ጋር የሚዛመዱ የተለያዩ አፕሊኬሽኖችን፣ ቱሎችን በተለያዩ ቋንቋዎች የሚያዘጋጅ ለትርፍ ያልተቋቋመ ኦርጋናይዜሽን ነው። በተለይ ከልምድም እንደምናውቀው የሰብአዊ መብት ተሟጋቾችና ጋዜጠኞች ስልካቸው ይጠለፋል፣ ዶክመንታቸው ይመዘበራል በእስር ወቅት ኮምፒውተራቸውም ኮንፊስኬት ስለሚደረግ በውስጡ በዲጂታል መሳሪያዎቻቸው የዋዛቸውም ዶክመንቶች እንዴት ፕሮቴክት ማድረግ እንደሚችሉ የሚያሳይ መመሪያ ነው። ኢትዮጵያ ውስጥ በተለይም ጋዜጠኞችና የሰብአዊ መብት ተከራካሪዎች የዲጂታል ደህንነት አደጋ ላይ መሆኑንና ለዚህም በአብዛኛው መብቴ ተነክቷል የሚሉ አካላትና ቡድኖች እንዲሁም መንግሥት ተጠያቂ እንደሚሆኑም አጥናፍ ይገልጻል። በተጨማሪም የኢትዮጵያ መንግሥት ከተለያዩ ዓለም አቀፍ ተቋማት የዲጂታል ጥቃት ማድረሻ መተግበሪያዎችንም እንደሚገዛ ይፋ ሆኗልም ይላል። ባለን ኤክስፔሪንስ ብዙ የዲጂታል ጥቃቶች በመንግስት መንግስት እንደደረሱ በሪፖርቶች ያሳያል። በተለይ መቀመጫውን ካናዳ ያደረገው ሲቲዝን ላብ የሚባል የቴክኖሎጂ ላይ ሪሰርች የሚሰራ ተቋም በጣም በተደጋጋሚ ሪፖርቶችን ሲያወጣ ነበረ። የኢትዮጵያ መንግስት በጣም የሚታወቁ የሃኪንግ ላይ የሚሰሩ ይሄ በመጥለፍ የሚታወቁ ካምፓኒዎችን በመቅጠር አገር ውስጥ ያሉትንም ሆነ ውጭ ሀገር ያሉ የፖለቲካ አራማጆች የሰብአዊ መብት ተሟጋቾችና ጋዜጠኞች ጭምር አካውንቶች ሲሰረቁ በሪፖርት የታየ እና እስካሁንም ዶክመንቶቹ በኢንተርኔት ላይ አሉ። ለምሳሌ ከዚህ ቀደም ከወጡት ሪፖርቶች መካከል አንደኛው በጣም ፒክቸሮችን ለምሳሌ የቀድሞን የግንቦት ሰባት መሪ የዶክተር ብርሃኑ ነጋም ፎቶ ሲያወርዱ ከኢንተርኔት ላይ ሰዎች አብረው ከፒክቸሩ ጋር አታች የተደረጉ ማልዌር ወይም ደግሞ ኮምፒውተራችሁን ውስጥ ከገቡ በኋላ መረጃን ለሌላ ወገን አሳልፈው የሚሰጡ ጥቃቅን አፕሊኬሽኖች ወይም ሶፍትዌሮች ይጫኑና የዛን ሰው መረጃ አሳልፎ ይሰጣሉ ማለት ነው። ለምሳሌ አንደኛው የነዛ የካምፓኒዎቹ መልስ የሚሆነው በእነዚህ የሰብአዊ መብት ተሟጋቾች እና በተለያዩ ተቋማት ሲጠየቁ መልስ የሚሆነው እኛ ሶፍትዌሩን የምንሸጠው ሀገራት ከኛ የሚገዙት ለደህንነታቸው ለሀገር ደህንነት ሲሉ ነው እንጂ የሰብአዊ መብት ተሟጋቾችና ጋዜጠኞችን አታክለ ማድረግ አይደለም የሚል ግን፣ እዚህ ሀገር ሲስተዋል የነበረው የኢሳት ጋዜጠኞች ሀክ ተደርገው ያውቃሉ። የተለያዩ ሶፍትዌሮች ወደ ኢሜሎቻቸው እየተላኩ አታችመንቶች ወደ ኢሜሎቻቸው እየተላኩ የኮሚኒኬሽናቸው አደጋ ላይ እንዲወድቅ ተደርጎ ያውቃል። ይህም በብዙ ሪፖርቶች የተደገፈ ነው። ስለዚህ ሀገር ውስጥ ያሉት ደግሞ አብዛኛውን ጊዜ የሰብአዊ መብት ተሟጋችም ሆነ ጋዜጠኛ ይታሰራል። ዘረበዋለም የሚጠቀሙባቸው የዲጂታል መሳሪያዎች በፖሊስ ተመዝብረው የተለያዩ አካውንቶቻቸው አደጋ ላይ ይወድቃሉ። ኢሜሎቻቸውን ምንድን ነው የዚህ ሀገሩ እኔም ኤክስፒሪንስ ስላለን ሀይል የተቀላቀለበት ነው። አንድ ሰው አካውንቱን አልሰጥም ካለ ወይም ካለች ድብደባ እና የተለያየ ማሰቃየት ስለሚደርስባቸው ያላቸውን ፓስዋርድ ወይም ደግሞ የይለፍ ቃሉ የተለያዩ ኢሜሎቻቸውን፣ ሶሻል ሚዲያ አካውንቶቻቸውን፣ ዶክመንቶቻቸውን የይለፍ ቃል ይሰጣሉ ማለት ነው። ይህ ምንድን ነው ድብደባን፣ ስቃይን ፍራቻ የሚደርሱ ነው። ብዙ ሰዎች አብዛኛውን ጊዜ ለማስታወስ እንዲመቻቸው በማለት የይለፍ ቃላቶቻቸው ቀላል የሆኑ ስልክ ቁጥሮችና የልደት ቀናቶች እንዲሁም የቅርብ ሰው ስሞች መሆናቸው መረጃዎቻቸው እንዲመዘበሩ የተመቻቸ እድል ይፈጥራል የሚለው አጥናት ሰዎች መረጃቸውን ሊያጡባቸው የሚችሉባቸውን መንገዶች እንዲህ ይዘረዝራል። በተለይ በሰብአዊ መብት ተሟጋቾቹ በጋዜጠኞች እና በሚዲያ ተቋማት ላይ የሚደርሱ ጥቃቶች አሁን በጣም እየተለመዱ መጥተዋል ኢትዮጵያ ውስጥ። በተለይ ከጠንካራ የይለፍ ቃል አለማስቀመጥ ጋር ተያይዞ በቸልተኝነት የሚጠቀሙባቸውን የሶሻል ሚዲያ አካውንቶች ከፍተው በመተው በመሄድ የሚደረጉ አሉ። አንዳንዶቹ ደግሞ በአጭር የጽሁፍ መልእክት ፓስዋርድ ሪሴት በማድረግ እንግዲህ አሁን የዲጂታል ሴኪሪቲ አንዱ ራስን መጠበቂያ መርህ የሚባለው ኢንክሪፕሽን የሚባል ፅንሰ ሐሳብ አለ። ኢንክሪፕሽን ማለት አንድን ዶክመንት፣ አንድን ኮሚኒኬሽን አንደርስታንድ ወደማይደረግ አንደርስታንድ ወደማይደረግ ወደማይነበብ ኮድ ቀይሮ ማስቀመጥ ማለት ነው። ከዛ የተፈቀደለት ሰው ብቻ ያንን እንዲጠቀም ያንን ወደሚነበብ ትርጉም ወደሚሰጥ አረፍተ ነገር ስቴትመንት ቀይሮ እንዲረዳው ማድረግ ማለት ነው እና የቀጥታ ስልክና የአጭር መልእክቶች አገር ውስጥ ባለ የቴሌኮም ፕሮቫይደር ወይም ደግሞ የስልክ አገልግሎት በሚሰጥ ካምፓኒ የቀጥታ የስልክና የአጭር መልእክት ልውውጦች በጣም የሴኩሪቲ ችግር ያለባቸው ናቸው። በዚህ ምክንያት ምንድን ነው ማንም ይሄ የአገር ውስጥ ያለ የቴሌኮም አገልግሎት የሚሰጥ መስሪያ ቤት ውስጥ የሚሰራ ተቋም የእኛን የስልክ ግንኙነትና የአጭር የጽሑፍ መልእክት የማየት እድሉ ሰፊ ነው ማለት ነው ከፈለገ። ስለዚህ የአብዛኞቹ ጋዜጠኞችና የሰብአዊ መብት ተሟጋቾች የሚጠቀሙባቸው የሶሻል ሚዲያ አካውንቶች እና የኢሜል አድሬሱ አድራሻዎች ላይ ፓስዋርድን የጠፋባቸውን ፓስዋርድ ድጋሚ ማግኛ መንገድ የአጭር የጽሑፍ መልእክት ስልኮቻቸውን ያስቀምጣሉ ማለት ነው በዛ መንገድ የእነሱን አካውንት ኢዝሊ ይሰረቃሉ፣ እነሱ ቁጥጥር ውጭ እንዲወጣ ይደረጋል ማለት ነው። ከዚህ በተጨማሪም ሰዎች ጊዜያዊ የሆኑ ማህበራዊ ድረገጾች ሊንኮችን እንዲያገኙ በማድረግ መለያ ስማቸውና የይለፍ ቃላቶቻቸውን ካስገቡ በኋላ ማንነታቸው እንደሚሰረቅ የሚገልጸው አጥናፍ ችግሩን የሚያብሰው ደግሞ ሰዎች እራሳቸውን ከእንደዚህ አይነት ጥቃቶች ለመከላከል ዝግጁ ባለመሆናቸውና ምንም ሚስጥር የለኝም ብለው ማሰባቸው እንደሆነም ይጠቅሳል። በተለይ የሰብአዊ መብት ተሟጋቾች እና ጋዜጠኞች የዲጂታል ደህንነትን ጉዳይ አሳነሰው አዩት። ሁሌ የሚዘናጉት ምን አደጋ ይመጣብኛል ወይም ደግሞ ሚስጥር አይደለም። ምንትን ምለው ምንድን ነው ኮሚኒኬትን ማድረገው ብለው ነው የሚያስቡ። የዲጂታል ደህንነት ግን የራሳቸውን ብቻ ለመጠበቅ ሳይሆን የሚጠቅመው ከእነሱ ጋር ግንኙነት ያለውንም ሰው ከአደጋ ይጠብቃል ማለት ነው። መረጃ የሚሰጣቸው አካል ሊኖር ይችላል። ፎቶ ሊላክላቸው ይችላል። አንድ አካባቢ የተደረሰን ያንን መረጃ እዚህ ይሄኛው ጋዜጠኛ ተዋጭ ሆኖ የማይነካ ቢሆን ራሱ ላኪው ወይም ደግሞ ያንን ሪፖርት ያደረገው አካል ግን ማንም የሚደርስለት ላይሆን ይችላል እና እሱን አደጋ ላይ ሊጥሉት ይችላሉ። የዲጂታል ደህንነት ራስን ብቻ ፕሮቴክት ከማድረግ አንጻር ወይም ከመጠበቅ፣ ከአደጋ ከመጠበቅ አንጻር ብቻ ሳይሆን ሌላውንም ወገን ከአደጋ ከመጠበቅ አንጻር ቢያዩትና ሁሌ የዲጂታል ደህንነቴ ምን ያህል ይጠበቀ ነው የሚለውን መመዘኛ ቢሰሩና ተግባራዊ ቢያደርጉ በጣም ይጠቀማሉ። ሰውንም አደጋ ላይ አይጥሉም። የዲጂታል ደህንነት ባለሙያው አጥናፍ ብርሃኔ ያዘጋጀው መምሪያ የተለያዩ መተግበሪያዎችና ሊንኮችን በመጠቀም ደብዳቤዎችና መረጃዎችን ደህንነታቸው በተጠበቀ መልኩ ለማስቀመጥ የሚረዳ ሲሆን በነጻ በድረ ገጽ ላይ የሚገኝ ነው። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ